ከሰሜናዊ አፍሪቃና አሁን በቅርቡ በቱርክ ግሪክ፣ መቄዶንያና ሰርቢያ መስመር በብዙ ሺ የሚቆጠሩ ስደተኞች በሃንጋሪ በኩል ወደ ሰሜን ኤውሮጳ እየገቡ ላሉ ስደተኞች የጣልያን መገናኛ ብዙሀን ቢብሊካል ኤክሶደስ መጽሐፍ ቅዱሳዊ ፍልሰተ ሕዝብ ሰይመውታል። የኤውሮጳ ሕብረት አባል ሀገራት በቱርክና ግሪክ በኩል እና በሜዲተራንያን ባህር በኩል ኤውሮጳ ለገቡና ለሚገቡ ስደተኞች ጉዳይ የጋራ መፍትሄ እያፈላለጉ እንደሚገኙ የሚታወቅ ሲሆን የጣሊያን መንግሥት ባለሥልጣናት ከጊዜ ወደ ጊዜ ቁጥራቸው እያደገ ለሄደው ወደ ክፍለ ዓለሚቱ ለሚጎርፉት ስደተኞች ለመግታት ስደተኞች የሚያፈልቁ ሀገራት ተለይተው ሁኔታቸው እንዲጠና ጠይቀዋል። ከዚህ ባሻገርም ከሊቢያ መዲተራኒያን ባህር አቋርጠው ደቡባዊ ጣሊያን የሚገቡ ስደተኞች እየቀጠለ ስለሆነ በህገወጥ መንገድ ሰዎቹን ወደ ኤውሮጳ የሚልኩ አሻጋሪዎች ላይ ኃይለኛ እርምጃ ካልተወሰደ በስተቀር የስደተኞች ጉዳይ ውሃ ቅዳ እና ውሃ መልስ ሆኖ ይቀራል በማለት ባለሥልጣናቱ ገልጠዋል። የአውሮጳ መንግስታት በህገወጥ መንገድ ስደተኞቹን የሚያሸጋግሩ ፈልገው ለፍርድ እንዲያቀርቡ በቅርቡ የዩኤስ አሜሪካ መንግሥት መሪ ፕሬዚደንት ባራክ ኦባማ የሰነዘሩት ሐሳብ እዚህ ጣልያን ውስጥ በበርካታ የፖለቲካ ፓርቲዎች ተቀባይነት አግኝተዋል። ፔንታጎን፣ የአሜሪካ የመከላከያ ሚኒስቴር ከትናንትና ወዲያ ወደ ኤውሮጳ የሚፈልሱ ስደተኞች ትኩረት ሰጥቶም እንዳመለከተው ከአፍሪቃና ኤስያ ክፍለ ዓለማት ወደ ኤውሮጳ ሀገራት የሚደረገው ስደት ለ20 ዓመታት ባለበት ይቀጥላል። በዚሁ በተያዝነው ዓመት 2015 እንደ ኤውሮፓ አቆጣጠር ከሶስት መቶ ሺህ በላይ ሜዲትራንያን ባህር አቋርጠው ኤውሮጳ የገቡ ሲሆን 2635 ስደተኞች ባህር ላይ ሰጥመው መቅረታቸው ሀገራት አቀፍ የስደተኞች ድርጅት አስታውቋል። ኤውሮጳ ውስጥ ከሚገኙ ስደተኞች ጀርመን 31000 ስደተኞች፣ ፈረንሳይ 240 ስደተኞች እንዲያስተናግዱ የኤውሮጳ ህብረት እንደሚጠይቅም ተመልክተዋል። ይህ በዚህ እንዳለ ሆኖ ርዕሰ ሊቃነ ጳጳሳት ፍራንሲስ ዘወትር እሁድ በቅዱስ ጴጥሮስ አደባባይ ከሚሰበሰቡ ምእመናንና ሀገር ጎብኚዎች ጋር መልአከ እግዚአብሔር ጸሎት እንደሚደግሙ ይታወቃል። ቅድስነታቸው ባሳለፍነው እሁድ በአደባባዩ በብዙ ሺ የሚቆጠሩ ምእመናንና ሀገር ጎብኚዎች በተገኙበት መልአከ እግዚአብሔር ጸሎት በደገሙበት ጊዜ ወደ ኤውሮጳ በመጉረፍ ላይ የሚገኙ ስደተኞች ትኩረት ሰጥተው ባሰሙት ንግግር ዲፍሮንቴ አላትራጀዲያ በአሁኑ ወቅት በብዙ ሺህ የሚቆጠሩ ስደተኞች ከጦርነት እና ረሃብ ለማምለጥ እንዲሁም የህይወት ተስፋ ለማግኘት ወደ ኤውሮጳ እየጎረፉ በሚገኙበት በአሁኑ ወቅት ጠቅላላ የኤውሮጳ የሃይማኖት ተቋሞች ከእነሱ ጋር እንዲተባበሩና የእርዳታ እጆቻቸው እንዲዘረጉ እጠይቃለሁኝ በማለት ተማጽነዋል። የሮም ሀገረ ስብከትና የቫቲካን ቁምስናዎች ስደተኞች እንደሚያስተናግዱም አክለው አስታውቀዋል። ተክልስጊ ገብረ ኢየሱስ ለዶይቼ ቬለ ራዲዮ ሮም